የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት ቪኦኤ 24 ላይ ከአሁን 3 ሰዓት እስከ 4 ሰዓት የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። እሁድ ታህሳስ 16 2015 ዓ ም እንደ አውሮፓ የዘመን አቆጣጠር ደግሞ ታህሳስ ዲሰምበር 25 የፈረንጆች ገና ክሪስመስ በዓል በዓለም ዙሪያ እየተከበረ ነው። በዓሉን እያከበራችሁ ያላችሁ አድማጮቻችን እንኳን አደረሳችሁ። አስተናጋጃችሁ ቆንጂት ታየ ነኝ። የክሪስማስ ደመራ አይደለም በፕሬዚዳንት ነው አሉ የሚለኮት። እሱ በጣም በጣም የሳዘኝ ነገር ሆኖ እንደገና አብረውኝ የነበሩ ሰዎች በረቱን ነው የዋሉ። ይሄ ደግሞ ምን የከብት በረት አለ ዚህ ብዬ ፈከት እያልችገጥኩ የክርስቶስ ልደት ነው። እዚያ ላይ የሚታየው ቅዱስ ድንግል ማርያም መጽሐኑ እነዚህ ወርቅ፣ ዕጣን ከርቤ የገበሩለት ሶስቱ ነገስታት እዚህ አሉ። ወርቅ የያዘው ግን ጥቁር ነው እና በጣም በጣም በጣም ደስ ብሎኝ ባለፈው ሰሞን በጣይቱ የባህል ማዕከል የክብር እንግድነት አሜሪካ የመጡት የቋንቋና የሥነ ጽሑፍ ሰው ሊቀህሮያን በላይ መኮንን ናቸው። በራዲዮ መጽሔት ካደረግነው ዘለግ ያለ ጭውውት በባህሉ ዙሪያ ያስተዋሉትን ለዛሬ ይዘንላችኋል። በአሜሪካ የምንኖር በዚህ የፈረንጆች ዓመት መገባደጃ የበዓላት ጊዜ የወገኖቻችንን የውሃ ችግር ለመቅረፍ እጃችንን መዘርጋት አንዘንጋ የሚል ተማጽኖ የያዙ ሌላም መንገድ አሉን። ዛሬ እንደ መደበኛ የራዲዮ መጽሔት ሳይሆን የመጀመሪያውን አጋማሽ የክሪስመስ በዓል ልዩ ዝግጅት አድርገነዋል። በሁለተኛው የዝግጅታችን አጋማሽ ደግሞ ኢትዮጵያ የሰላም መንገዶች በሚል በዝግጅት ክፍላችን የተሰናዳው ውይይት ቀጣይ ክፍል ይቀርባል። አብራችሁን እንድታመሹ ከአክብሮት ጋር እንጋብዛለን። ኤልያስ አስማረ ፕሮግራሙን ይመራል። የዓለም ዜና ይሆናል የምናስቀድመው። እንደምናመሻችው አድማጮች፣ ከምሽቱ ዜናዎች ጋር ሀብታሙ ሲሉ። ትርጉም የለሹ የዩክሬን ጦርነት እንዲቆም የሮማ ሊቀ ጳጳስ በገና መልእክታቸው አሳሰቡ። የሮማ ሊቀ ጳጳስ ፍራንሲስ ከቫቲካን ባስተላለፉት የተለመደ የገና ባለ መልእክታቸው በዩክሬን ያለው ትርጉም የለሽ ጦርነት እንዲቆም ተማጽነዋል። የ86 ዓመቱ ሊቀ ጳጳስ አስር ወራትን ያስቆጠረው ግጭት በመላ ዓለም ላይ የምግብ እጥረትን ሊያባብስ እንደሚችል በማስጠንቀቅ ምግብን በመሳሪያነት መጠቀም ይቆም ዘንድም አሳስበዋል። የካቶሊክ ቤተ ክርስቲያን መሪ የሆኑት ሊቀ ጳጳስ ፍራንሲስ ይህንን መልእክታቸውን ያሰሙት በቅዱስ ጴጥሮስ አደባባይ ለተገኙት በሺዎች የሚቆጠሩ ምዕመናን ነው። ከምዕመናኑ መካከል የተወሰኑት የዩክሬንን ሰንደቅ ዓላማ ይዘው ታይተዋል። ሊቀጳጳሱ በማስከተል ለከተማው ለዓለም በሚል የሚጠራውን ቡራኬ ሰጥተዋል። ሊቀጳጳስ ፍራንሲስ በየካቲት ወር ሩሲያ ዩክሬንን ከወረረችበት ቀን አንስቶ ጦርነቱን በማውገዝ ከሩሲያ ጋር ያለውን ደካማ ተግባቦት ለመጠገን ጥረት ሲያደርጉ ሰንብተዋል። የቅዱስ ጴጥሮስ ካቴድራል ሰገነት ላይ ሆነው ባሰሙት መልእክታቸው ይህንን የገና በዓል በጨለማና በቅዝቃዜ ከቤታቸው ርቀው የሚያሳልፉ ላሏቸው ዩክሬናውያን ወንድሞችና እህቶች የማጽናኛ መልእክት ከመስደዳቸው በተጨማሪ በጦርነቱ ለተጎዱ ሁሉ የጋራ የተቀናጀ ድጋፍ እንዲደረግም አሳስበዋል። ሊቀጳጳሱ በንግግራቸው በግጭትም ሆነ በሌሎች ቀውሶች ውስጥ የሚገኙ ከአፍጋኒስታን እስከ የመን፣ ሶሪያ፣ ማይናማር፣ የእስራኤልና ፍልስጤም ግጭት፣ ሊባኖስና ሄቲን ጉዳዮችም አንስተዋል። ለመጀመሪያ ጊዜ በሴቶች በተመራው ተቃውሞ ላለፉት ሦስት ወራት በመናጥ ላይ ባለችው ኢራን ውስጥ እርቅ እንዲፈጠርም ጥሪ አቅርበዋል። የገናን በዓል የሚያከብሩ ሁሉ በየቀኑ ብዙ መጠን ያለው ምግብ ከጥቅም ውጭ በሚሆንባት፣ ሀብት ጦር መሳሪያ ለመግዛት በሚፈስበት በአሁኑ ወቅት የተራቦትንም እንዲያስቡ አሳስበዋል። ዘገባው የአዣንስ ፍራንስ ፕሬስ ነው። ከመላ ዓለም የመጡ የክርስትና እምነት አማኞችና ጎብኚዎች በቤተልሔም በመገኘት የኢየሱስ ክርስቶስን ልደት ሲያከብሩ ውለዋል። የጎብኚዎችና ምዕመናኑ ቁጥር ከኮቪድ-19 ወረርሽኙ በፊት ከነበረው ቁጥር ጋር ገና ባይስተካከልም ሆቴሎች እና ምግብ ቤቶች በሰዎች ተሞልተው መገኘታቸውን ተከትሎ ለዌስት ባንክ የኢኮኖሚ ጉልበት ይሆናል ተብሎ ተጠብቀዋል። ከሁለት ዓመት ኮቪድ ነክ እንቅስቃሴ ገደብ በኋላ የቤተላይም መንገዶች ዳግም በገና ቀን በህዝብ ተሞልተዋል። የፍልስጤማውያን ክርስቲያኖች ቁጥር ግን እየቀነሰ እንደመጣ ተዘግበዋል። ኢየሱስ ክርስቶስ እንደተወለደበት በሚነገርበት ስፍራ ላይ የቆመውን ቤተ ክርስቲያን የሞሉ በሺዎች የሚቆጠሩ ሰዎች በመላ ዓለም በተላለፈ የእኩለ ሌሊት ልዩ ሥነ ሥርዓት ላይ ተካፋይ ሆኗል። የፍልስጥማውያኑ ፕሬዚደንት ሙሐመድ አባስን ጨምሮ ባለሥልጣናት በቤተልሔም የነበረውን ሥነ ሥርዓት ታድመዋል። የላቲን ፓትርያርክ ፐርባቲስታ ፓዝቤላ ዓለም በክብርና ነጻነት ለመኖር ለሚጠባበቁ ለፍልስጥማውያን ትኩረት አለመስጠቱን፣ በአስቸጋሪ ሁኔታም እየኖሩ እንደሆነም አውስተዋል። የልደት መልእክቱ ግን ሰላም እንደሆነም አክለዋል። የአሁኑ የገና በዓል የተከበረው በዌስት ባንክ የሚገኘው የፍልስጥማውያን ቁጥር ከመላው ነዋሪ ጋር ሲነጻጸር ከአንድ በመቶ በወረደበት ወቅት ነው። ሃኒ አልሃይቅ የተባሉ አሁንም ክርስቲያኖች በብዛት ከሚኖርባቸው የዌስት ባንክ ስፍራዎች አንዱ የሆነው የቤተ ሳሁር ከንቲባ በስፍራው ነዋሪ የሆኑ ክርስቲያኖች የበለጠ እንዳያሽቁለቁል ስጋታቸውን ገልጸዋል። በአካባቢው ባለው የሰላምና ደህንነት ዕጦት ምክንያት በርካታ ነዋሪዎች ወደ ሌሎች ሀገራት እየተሰደዱ እንደሆነም ጠቁመዋል። በቀጠለው የፍልስጥማውያኑና እስራኤላውያን ግጭት እስካሁን 150 ፍልስጥማውያን መሞታቸውን የፍልስጤም የጤና ቢሮ ይገልጻል። በ16 ዓመታት ውስጥ ብዙ ሰው የረገፈበት ግጭትም ነው ተብሏል። አብዛኞቹ የተገደሉት ፍልስጤማውያን ወታደሮችን ያጠቁ ታጣቂዎች እንደሆኑ እስራኤል ትሟገታለች። ከአውሮፓውያኑ የገና ዜናዎች ወጣ ወዳሉት ዜናዎች ስንሻገር በደቡብ አፍሪካ ጆሐንስበርግ የነዳጅ ማመላለሻ መኪና መጋየቱን ተከትሎ የሞቱ ሰዎች ቁጥር 15 እንደደረሰ የሀገሪቱ የጤና ሚኒስቴር አስታውቋል። ፈሳሽ ጋዝ የሚያጓጉዘው መኪና በምስራቅ ጆሐንስበርግ ሆስፒታልና የመኖሪያ ስፍራዎች በሚገኙበት አቅራቢያ ከአንድ ድልድይ ጋር በመላተሙ በሳት እንደተያያዘ የጤና ሚኒስትር ጆ ፓላ ተናግረዋል። በአቅራቢያው በሚገኘው ሆስፒታል ውስጥ የነበሩ ታካሚዎችና ሠራተኞችን ጨምሮ 37 ሰዎች መጎዳታቸውን ሚኒስትሩ አክለው ገልጸዋል። ከድልድዩ ከፍታ በላይ የሆነው መኪና 60 ሺ ሊትር ፈሳሽ ጋዝ የጫነ እንደነበረም ተነግረዋል። የታሊባን አስተዳደር በሴት ሠራተኞች ላይ የጣለውን ገደብ ተከትለው ሶስት መንግሥት ያልሆኑ ተቋማት አፍጋኒስታን ውስጥ የሚሰሯቸውን ሥራዎች እንደሚያቆሙ ተናግረዋል። የሕፃናት አድን ድርጅት ኬርና የኖርዌይ ስደተኞች ምክር ቤት ባወጡት መግለጫ ተጨማሪ ማብራሪያ እስኪገኝ እንዲሁም ወንዶችና ሴቶች በሕይወት አድን ድጋፎች ውስጥ እኩል ተሳታፊ ሆነው መቀጠል እስኪችሉ ድረስ መርሃ ግብሮቻቸውን እንዳቆሙ ይፋ አድርገዋል። የታሊባን ባለሥልጣናት የሀገር ውስጥና ዓለም አቀፍ መንግሥት ያልሆኑ ድርጅቶች ሴት ሠራተኞቻቸው ወደ ሥራ እንዳይመጡ በአስቸኳይ እንዲያስቆሙ ቅዳሜ ዕለት ትዕዛዝ አስተላልፈዋል። ይህ ሆኖ ባይገኝ ግን የሥራ ፈቃዳቸው እንደሚሰረዝ የኢኮኖሚ ሚኒስትር አስጠንቅቀዋል። የአሁኑ ገደብ የታሊባን አስተዳደር ባለፉት ጥቂት ቀናት የሴቶችን የአደባባይ ሕይወት ለመገደብ ካከታተላቸው ደንቦች የቅርብ ጊዜው ሆነዋል። አድማጮች ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። በመላ ዓለም ላይ የአውሮፓውያኑ የገና በዓል ለምታከብሩ መልካም በዓል ይሁንላቸው። የዓለም ዜና ደመጥን የእሁድ የፈረንጆች ገና ክሪስማስ ምሽት ፕሮግራማችን በ22፣ በ25ና በ31 ሜትር ባንዶች በአጭሩ ሞገድ እንዲሁም በኢትዮ ሳት ቪኦኤ 24 ላይ በቀጥታ ይተላለፋል። በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ ገጻችን አት ቪኦኤ አምሐሪክ ላይ ታገኙናላችሁ። በድጋሚ የዛሬውን የፈረንጆች ገና በዓል እያከበራችሁ ላላችሁ አድማጮቻችን እንኳን አደረሳችሁ እንላለን። የማስተናግዳችሁ ቆንጅ ይታየ ነኝ የራዲዮ መጽሔት ቀን ነው ምን ነው አጣማጅሽ ዋናው የራዲዮ መጽሔቱ አሉላ ከበደ የታለ ማለታችሁ አይቀርም አሉላ እረፍት ላይ ነው አሉላ ባለህበት ላንተም መልካም በዓል ዓመቱ የባህልና የትምህርት ማዕከል የተመሰረተበትን 22ተኛ ዓመት ሲያከብር በክብር እንግድነት ጋብዞ ያመጣቸው የቋንቋና የሥነ ጽሑፍ ሊቅ እና ደራሲ አጥኚ ሊቅ እህሮያን በላይ መኮንን ያለፈው የራዲዮ መጽሔት ፕሮግራማችን እንግዳችን ነበሩ። በርከት ስላሉት መጽሐፍታቸውና እና ጥናቶቻቸው ረዘም ባለ ቆይታ ልናገኛቸው በቀጠሮ ተለያይተን ነበርና በዚህ በፈረንጆች ገና ሳምንት ውስጥ መልሰን አግኝተናቸዋል። ስለ ጥናቶቻቸው፣ ስለ መጽሐፍታቸው በሰፊው አውግተውናል። የሰሞኑን የክሪስማስ በዓል ግርግሩን አዩ ወይ ምን ታዘቡ ብለናቸው ነበረ። ቀልባቸውን የሳበውንና ያስደሰታቸውን አካፍለውናል። ለዛሬ ይዘንላቸዋል። ሊቀ ሕሩያን በላይ መኮንን በድጋሚ እንኳን ደህና መጡ፣ እንኳን ደህና ቆያቸውኝ የተለዋወጥነውን ቀጥሮ የሚያስታውሱ አድማጮቻችንም ይህን ቃለ ምልልስ በጉጉት እንደሚጠባበቁ እንገምታለን። ሁለተኛውን አገራችንን እንደምናገኙት የከተማችንንና የአካባቢያችንን የሚጎበኙ የተለያዩ ስፍራዎችና ተቋማት የማየት የመጎብኘት እድል ሳያገኙ እንዳልቀሩ ገምታለሁ። የትኞቹን መስህቦች ጎበኙ? ለመሆኑስ የትኛው በተለይ መሳጭ ሆነው አገኙት? ከመሰንበቻው ብንጀምር። እሺ፣ እንግዲህ ያው ብዙ ታሪካዊ ቦታዎችንም መታሰቢያዎችንም ጎብኝቻለሁ። እንግዲህ መቼስ ሙያ ስለሆነ ከጎበኛዋቸው ተቋማት በዋናነት አብያተ መጽሐፍቱ ቅድሚያውን ይወስዱብኛል። አንደኛ ያው አርቲስት አለም ፀሐይም ባለችበት ባለፈው ላይብራሪ ኦፍ ኮንግረስ ጎብኝተን ነበረ። ደስ የሚል ነበር። ብዙ መጽሐፍት አይተናል። በተለይ ከሀገራችን ቀደምት አባቶቻችን ያዘጋጇቸው የብራና መጽሐፍት ያሉበትን ክምችት ወይም የኮሌክሽን የሚባለውን እሱን አይተን ደስ ብሎኛል። ለሁለተኛ ቀንም እሱን ተቋም ጎብኝቻለሁ። አቅሜ በፈቀደ መጠን እንዲሁ መረጃዎችን ለመውሰድ ሞክር ያለሁ እና ይሄ በጣም ቅድሚያውን ይወስድብኛል። ከዚህም ቀጥሎ ደግሞ የካቶሊክ ዩኒቨርሲቲ ያሉ ደግሞ ስብስቦችንም አይቻለሁ። በጣም ድንቅ ድንቅ ስራዎች የብራና መጽሐፍት ቀደምት ስራዎችን ጥንታዊ አባቶቻችን የሰሯቸውን የብራና ጽሁፎች እዚያ ብዙ የኢትዮጵያ የብራና መጽሐፍት ስብስብ አለ። እሱንም የማየት እድል ገጥሞኛል። በጥሩ ሁኔታ አስተናግደውኛል እዚያ ያሉት የቤተ መጽሐፍቱ ኃላፊዎች በተለይ ቀደም ሲል እዚያ የሰሩ የነበሩ ወንድማችን ከፊ ስነጸረ የሚባሉ እሳቸው በጣም ጥሩ ተቀብለው አስተናግደውኛል። እዚህ ያሉት ኃላፊዋም የስብስቡ በተለይ የሴም ቋንቋ ጥናት ይመስለኛል ዶክተር ሞኒካ የሚባሉ ጥሩ ጥናት አሉ እሳቸውም አስጎብኝተውኛል። እና በጣም ትልልቅ መጽሐፍ በተለይ አሁን እዚያ ካቶሊክ ያየሁት መጽሐፍ የጥንት ግብረ ሕማማት ነው። እኔም በምረዳው ይሄ የብራና ጽሁፎቻችን የተጻፉበት ዘመን ይሄ የጽሁፉ ስልት ወይም ደግሞ ስታይሉ የሚባለውን ትንሽ ትንሽ እኔም ይሄ እንደው በዚህ ሊሆን ይችላል የሚል ግምት ስላለኝ እነሱም በዛው አካባቢ ነው ያሉኝ። ወደ አስራ አራተኛው ምዕት ዓመት የተጻፈ ትልቅ ግብረ ሕማም የሚገርመው በጣም ከትልቅነቱ የተነሳ በሶስት ቮሊዩም ነው ያለ እና እንደዚያ ይቻለሁ እና ይሄ በጣም ትልቁ የተደሰትኩበት ነው። ሌላ ያው እንግዲህ ታሪካዊ ቦታዎች አይቻለሁ። እዚህም ከተማው ጊዜ ውስጥ ያሉ ታሪካዊ ቦታዎችን በሙሉ ጎብኝቻለሁ። እነ ሊንከንንም ጀፈርሰንንም ከዚሁ ጎብኝቻለሁኝ። ይህንን በማየቴ በጣም ለህይወቴ አንድ ትልቅ ደስታ የሰጠኝ ነገር ነው። እድሜውም ካለ የግብአት ነገርም አግኝቻለሁ ለምሰራቸው አንዳንድ ስራዎች ትልቅ የሚያነሳሱ ነገሮችን አግኝቻለሁ። ብዙ ቦታ ነው የጎበኞችስ፣ እንዳልሆትም ብዙ ነገርም እንደተመለከቱ ገልጸውልናል። ጥሩ ነው። ብርዱስ እንዴት ነው? እንደሰራሁት አይደል? እንደጠበቁት ያው አለ፣ ብርድ አለ፣ ግን ያን ያህል የሚያሳቅቅ ብርድ አልገጠመኝም። ምክንያቱም አንዳንድ ውስጣችን ነገሮችን ከተቀበለው ከውጭ የሚመጣው ነገር ሁሉ ይቀላል ብዬ ስላለሁ እና እኔ ደግሞ እንትን በዚህ በአሁንነት ትምህርት ቤት ስማር ደጋውንም ቆላውንም የበረዶ ምናምን አካባቢ ዙራም ምናምን ጨምረው ያለው ቆላ አገርም ደግሞ በመንግስት ሰራተኛ ንሰርቻለ አንድ አስር አመት እና ያም ጭምር ይመስለኛል እኔ አሁን በብርዱ ብዙም አልተቸገሩም አስበውትም ስለነበረ የፈሩትን ያህል አልሆነም ነው የሚሉ በውስጣችን ከተቀበለ ብዙ ነገር አይከብድም። እርግጥ ነው ጠንካራ ያደርጋል። ሰሞኑን የፈረንጆች ገና ክሪስማስ ዋዜማ ነው ከርሶ ጋር ይሄንን ውይይት የምናደርገው። ግርግሩን፣ ገበያውን፣ የስጦታ ግዥ፣ የመሳሰለው ላይ ነው እንግዲህ ሰው የሚከርመው። ምን ታዘቡ? እርግጥ እኔ ወደ ገበያ ያው ብዙም አልወጣሁም። በጣም ልዩ ሆኖ ያገኘሁት ነገር ቢኖር ወደ ሌ ሰው ላፈቀኝ እንዲያውም እኔ አሁን እዚህ መጥቼ ሀገር አዲስ አበባችን ብንወስዳት፣ ባህርዳርን ብንወስድ ያው ሰው በትርሻ እየተጋፋ መንገድ ማቋረጥ መጠራመጥ ነው አይደለ? እኔ በእውነት ነው ስላችሁ በቃ የመኪና ቁጥር ነው እንጂ የማይ መንገድ የሚያቋረጥ ሰው እንዲሁ ህፃን የለ ሽማግሌ የምን የለ። በዲሲም አካባቢ ዙር ያለው ይሄ ዳውንታውን የምትሉትም ፊወርስ ወይም ምናምን ሁሉም አካባቢ እኔ በጣም የተለየብኝ ይሄ ነው። ይሄ የገናው በዓል ያነሳውባቸው አሉላ የስጦታ የዕቃ እንደው የማሸበራረቅ ነገር የሆንና የኢየሱስ ክርስቶስ ልደት በዓል መሆኑን እንደው በፍለጋ ነው የሚገኘው ይሴት ስጦታ በዓል ነው የሚመስለውና እርሱን እሱን አስተውለው እንደሆነ ብዬ ነበረ። እኔ አልተው አልኩት። ደስ ያለኝ ምንድን ነው፣ ባለፈው ላይብራሪ ኦፍ ኮንግረስ በጎበኘን ቀን ወደ ምን ልበለው የዚሁ የክሪስማስ ደመራ ላደለም በፕሬዚዳንት ነው አሉ የሚለኮት ዘመናዊ ደመራ። በዙሪያው ደግሞ ሀምሳ ትንንሽ ደመራዎች ያሉ ያውጤቶች ማለት ነው እሱ በጣም በጣም የሳበኝ ነገር ሆኖ እንደገና አብረውኝ የነበሩ ሰዎች እስኪና ወደ በረት ሄድ በረቱን ነው የዋሉ። ይህ ደግሞ ምን የከብት በረት አለ እንደዚህ ብዬ ሳከት እያቸው ሄድ የሆነች እንደ መጠለያ ነገር የተሰራው እዚያ ላይ ሮቱ ስርዓት የክርስቶስ ልደት ነው። እዚያ ላይ የሚታየው ቅድስት ድንግል ማርያም፣ ሳኑ ዮሴፍ እና ሰሎሚም አሉ ይመስለኛል። ሌላው ሶስቱ ነገስታት እነዚህ ወርቅ፣ እጣን፣ ከርቤ የገበሩለት ሶስቱ ነገስታት እዚያ አሉ። የአያያዛቸውም በጣም የያዘውም ያ ሙዳይ ነገር ነው። የያዘ ወርቅ ንትን ከርቢ የያዘው ሙዳይ ነገር ነው። ወርቅ የያዘው ግን ትንሽ ሳጥን ከአሳፎት የምንላት አይነት እሱን ይዞ ጥቁር ነው እና በጣም በጣም በጣም ደስ ብሎኝ እነሱም ያው ኢትዮጵያዊ ብለው ነው የሚሉት አሉኝ። እና እኛም ያው አባቶቻችን ከሶስቱ ነገስታት አንዱ ወርቅ የገበረለት ኢትዮጵያዊ ነው የሚለው ራሱ ወርቁን አሁን የኛ አባቶች ሊቃውንቱ ሲሉ ወርቀ አፌር ይላሉ። ወርቁ ራሱ የተወሰደው የተገኘ ከአፋር አፋርን በጥንቱ አጠራር አፌር ኦፊር ይለዋል። እና ከአፋር የተገኘ ወርቅ ነው ብለው ያስተምራሉ አባቶቻችን እና ጥምጥማቸው ያው የድሮ አይነት ሌዋውያንም የሚጠመጥሙት የጥንት ሰዎች የሚጠመጥሙት አይነት ጥምጥም ተጠምጥመዋል። አረንጓዴ ቀሚስ ለብሶ ተንበርክኮ አንደና፣ በጣም ደስ ነው ያለኝ ያው ኢትዮጵያዊው ንጉሥ እንደገበረ ብዙ አሁን አሁን እየተጻፈም ነው። በተለይ ከዚህ ዘረ ደሸት ከሚባሉት ከጣና አካባቢ ደሸት የሚባል የጥንት ንጉሥ ለእሱን እና መሪራ ሳማን በላይም እነ ፕሮፌሰር ሰጤ ቶሎሳም በዚህ በጻፉት ታሪክ ያነሱታል እና ዘረ ደሸት የሚባለው ጣና አካባቢ እንደነበረ ይታወቃል እና ለታሪክ አስረጅም አሁን እዚያው ከተማው ውስጥ ደሸት የሚባል ቦታ አለ። እንዲሁም የጥንቱ ቤተክርስቲያን ጠፍቶ የነበረው የጊዮርጊስ ቤተክርስቲያን በዚህ ባለፉት ሶስትና አራት አመታት ተተክሏል እና ይሄ ታሪክ ተያይዞ አግኝቼ ደስ ብሎኛል። እርስዎ የስነ ጽሁፍም የቋንቋም ሰው መሆኖ በተለይ ደግሞ በቤተ ክህነት አካባቢ ያለውን ታሪክ ቀረበ ብለው መከታተል ፍላጎት እንደሚኖረት የተመለከቷቸው የጎበኟቸው ውስጥም ጎላ ብለው እንደታዩ ተመልክተናል። ሊቀ ህሩያን እንደ ቋንቋና እንደ ስነ ጽሁፍ ሰውነቶ ደግሞ በርካታ የስነ ጽሁፍ ስራዎችን በቀደመው ውይይታችን እንዳነሳ ነው። አስራ አምስት የሚደርሱ መጽሐፍትን መንፈሳዊ ይዘት ወይም ሃይማኖት ነክ የሆኑትን ጨምሮ ጽፈዋል። እንደው ዋና ዋናዎቹን መልከት ብናደርግ ቀጠሮ ከሰጠንበት አንዱ ርዕስ ነው እና በበዓል ሰሞን እዚህ በመኖረው እንደ ታዛቢ ያዩትን አጫውተውናል። አድማጭ ተመልካቾቻችን በጥሩ ስሜት የሚከታተሉት ይመስለኛል። እስኪ ደግሞ ወደ እርሶ ስራዎች እንመለስ። ሊቀህሮያን በላይ መኮንንን ለዛሬው እጅጉን አድርገን እናመሰግናለን። ሰፋ ያለውን ጥልቅ ስራዎቻቸውን የያዘውን የውይይቱን ክፍል ደግሞ የፊታችን እሁድ አልፎ በወዲያኛው እሁድ በመደበኛው የራዲዮ መጽሔት ይዘን እንመለሳለን። አብራችሁን ቆዩ። to me. Two turtledoves and a ሁድ የፈረንጆች ገና ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አድማጮቻችን አብራችሁን እንድትቆዩ በድጋሚ እንጋብዛለን። አቶ እስክንድር ታምራት ይባላሉ። እሳቸውና የቅርብ ቤተሰቦቻቸው እንዲሁም ጓደኞችና ወዳጆቻቸው ተባብረው ኢትዮጵያ ውስጥ የውሃ አቅርቦት ለሌላቸው ርቀው እየተጓዙ ከወንዝ ውሃ በመቅዳት ለሚቸገሩ የገጠር ማህበረሰቦች በየአቅራቢያቸው የቧንቧ ውሃ ለማቅረብ ሲሰራ የኖረ ዩናይትድ ስቴትስ የሚገኝ ስትሪም ኦፍ ሆፕ የተስፋ ምንጭ የበጎ አድራጎት ድርጅት መስራቾች ከሆኑት መካከል አንዱ ናቸው። የቴክሳስ ሂውስተን ከተማ ነዋሪው አቶ እስክንድር ድርጅታቸው የአቅም ውሱንነት ያለው ቢሆንም በአሁኑ ጊዜ በግጭቶች በተጎዱ አካባቢዎች ያለውን የውሃ አቅርቦት ችግር በመቅረፍ ለማገዝ የተቻለውን እያደረገ መሆኑን አጫውተውናል። የተስፋ ምንጭ ጊፍት ኦፍ ጊቪንግ በመስጠት መቀበል በሚል ርዕስ በዚህ የዓመት መጨረሻ የበዓል ጊዜ ወገኖቻችንን እናስብ የሚለውን ተማጽኖ እያቀረበ ነው። የተስፋ ምንጭና መሰራረት ለአድማጮች በአጭሩ በማካፈል ይጀምራሉ አቶ እስክንድር። አቶ እስክንድር ስለ ጊዜው አመሰግናለሁ። እንኳን ለበዓሉ አደረሰ። እንኳን አብሮ አደረሰን ወይዘሮ ቆንጅት ይህን እድል ስለሰጠሽኝ በጣም አመሰግናለሁ። ስትሪም ኦፍ ሆፕ ወይም የተስፋ ምንጭ ከተቋቋመ ብዙ አመት ሆኖታል። በዚህ ጊዜ ውስጥ ያለን ውሱን ደቂቃ ነው እና በጣም ባጭሩ ስራዎቻችሁን ለአድማጮቻችን ያስታውሱልን እስኪ በቅድሚያ። እሺ፣ እንዲህ ከተቋቋመ ወደ አስራ ሁለት አመት ሆኖታል። ወደ ሀያ ስምንት ፕሮጀክቶች ወይም የውሃ ፕሮጀክቶች ማለት ነው በአምስት ዞኖች ውሃ ሰርተናል ለህዝባችን አድርሰናል ያቋቋምነው እንግዲህ ያው ከዚህ በፊትም እንዳስረዳሁት አንዱ ወንድማችን አቶ ዘገ ጋኘው ሀሳቡን አምጥቶ ለእኛ ዳር አቅርቦ እኛም ተስማምተን ተደራጅተን ነው የሰራ ነው ባጭሩ ለመናገር ከዛ በኋላ እንግዲህ ውሃ ለህዝባችን ለማቅረብ ብለን በተለያዩ መንገዶች ገንዘብ እያሰባሰብን ይኸው እንዳልኩት እዚህ ደርሰናል። ልጆቻችን ተሳትፈዋል። ሌሎች ወጣቶችም ልደታቸውን የሚመጣውን ስጦታ ለእኛ ውሃ ማውጫ እንዲሆን ረድተውናል። ቤተሰብም ወንድም፣ እህት ሌላው ደግሞ በየአካባቢው በተለይ በዩስተን፣ በዳላስ፣ በኦክላማ መስላለን እዛ አካባቢ ያለውን ህዝብ ከፍተኛ እርዳታ አድርጎልናል። ሌሎቹም በየጊዜው በዌብሳይት የሚያዩ ወገኖቻችን ትልቅ አስተዋጽኦ አድርገዋል። እሺ መልካም። አቶ እስክንድር በኢትዮጵያ በግጭት በተጎዱ አካባቢዎች በነዋሪዎችና በተፈናቃይ ማህበረሰቦች ላይ ስላለው የጽና የውሃ አቅርቦት ችግር ድረሱልን የሚሉ ተማጽኖዎች በብዛት እንደሚመጡላችሁ ከአሁን ቀደም ባደረግነው ውይይት ገልጸውልን ነበር። እና የችግሩ ግዝፈትና እናንተ ደግሞ ለመድረስ ፍላጎቱ ቢኖራችሁም ያቅማችሁ እሱንነት እንቅልፍ የሚነሳ መሆኑን ነግረውን ነበር። አሁን ቀንቷችሁ የጀመራችሁት ስራ አለ። እርግጥ ነው እንዳልሽው፣ አንቺም ከባድ ሁኔታ ነበር በሀገራችን የደረሰው ችግር። በዛም አጋጣሚ በውሃን በሚመለከት ያሉትን ሁሉ በማጥፋት ብዙ ብዙ ችግሮች ነበሩ። እኛም ከአቅማችን በላይ ነበር፣ በተቻለ ለመርዳት ሞክረናል። ከህዝቡም ገንዘብ ለማሰባሰብ ሞክረን አሁን እንኳን እንግዲህ የቀናን ነገር ቢኖር በአፋር በኩል አንድ ሶስት ፕሮጀክቶች እያሰራን ነው። አነስተኛ መጠነኛ የሆኑ ፕሮጀክቶችን ጀምረናል። ከዛም ደግሞ ወሎ ውስጥ አንድ ሶስት እንዲሁ በአቅማችን ያህል ለማሰራት ኮንትራት ተፈራርመናል። በጎ አድራጎት ድርጅታችሁ በየዓመቱ በዚህ የዓመት መጨረሻ የበዓላት ወቅት አሜሪካ ለሚኖረው የኢትዮጵያዊ ማህበረሰብ የድጋፍ እጁን እንዲዘረጋ ተማጽኖ ታቀርባላችሁ። ጊፍት ኦፍ ጊቪንግ በመስጠት መቀበል ብለውታል። ይህንን የተማጽኖ ዘመቻ እስኪ ወደዚያ ይውሰዱንና በዚሁ እናጠቃልላለን። እሺ። እንግዲህ ያው አሁን ጊዜው በተለይ የአፍሪካኖች የገና በዓልም ነው። ጌታችን ሲወለድ በከብቶች በረት ውስጥ ነው የተወለደው። ያውም ማለት እንግዲህ ቦታው ችግር፣ የማይመች ሁኔታ ባለበት ነው። እና እኛም እንግዲህ ጊፍት ኦፍ ጊቪንግ ብለን ያወጣ ነው፣ ምንድን ነው በዓሉን በምክንያት በማድረግ መስጠት፣ ሰጦ መቀበል ማለት ነው። ስንሰጥ እንቀበላለን በሚል ሰጠ ይመለስለታል በሚለው አስተሳሰብ ተነሳስተን ወገኖቻችን ለዚህ ለተራበው ለተጠማው ሕዝብ ቢሰጡ እነሱም ደግሞ በሌላ መንገድ ያገኙታል በሚል ነው። በየጊዜው በየዓመቱ በዚህ ጊዜ እንደው ምን ያህል ጠቀም ያለ ድጋፍ ታገኛላችሁ በዚህ ጥሪያችሁ? እውነቱን ለመናገር ያን ያህል ትልቅ አይደለም፣ ግን አሉን ከምንላቸው ገቢዎች መካከል ይሄኛው ዋና ነው። ቢያንስ ከአስር ሺህ እስከ አስራ አምስት ሺህ ዶላር የምናገኝበት ነው። ምንም አይደለች እጅ ግን ለእኛ ያው የምናገኘው ሁሉ ይሄ አትሊስት አንድ ጉድጓድ ውሃ ወይም ሁለተኛውን የሚያስቆፍር ነው ማለት ነው። ጊፍት ኦፍ ጊቪንግ በአንድ ወገን የምንመለከተው ምንድን ነው? ህብረተሰባችን ለትርፍ አልባ ለሆኑ የሚሰጡት ስጦታ እርዳታ ማድረግ ማለት፣ በዚህ ጊዜ በተለይ የሚሰጠው ስጦታ ለትርፍ አልባ ድርጅቶች ይህንን ስጦታ የሚሰጥ ወይም ይህን ገንዘብ የሚያበረክት ግለሰብ ወይም ግሩፕ ግብር ወይም ታክስ አይከፍልም። በዚህ መስጠትም መቀበልም እድል አለው ማለት ነው። እንግዲህ ይሄ ማለት ምንድን ነው? እያንዳንዱ ሰው እንዳቅሙ ሊሰጥና ችግሩን በደንብ መገንዘብ አስፈላጊ ነው። ምክንያቱም ቀላል አይደለም ያለው ችግር በጣም ከባድ ነው። ወጣቶች በተለይ ሴቶች እና ሕጻናት በጣም በችግር ነው ሄደው ውሃ የሚያመጡት። በዚህ ላይ ትምህርት ቤት መሄድ አይችሉም። እነዚህን ሁሉ ችግሮች ለመቅረፍ እያንዳንዱ ሰው በአቅሙ ያለውን ሁሉ ወይ የሚችለውን ማድረግ በአሁኑ ጊዜ አስፈላጊ ነው ብዬ ነው ማምነውና እንግዲህ ያደራችሁን፣ እርዱን። እኛም መርዳት ማለት ህዝባችሁን መርዳት ነው፣ የተጠማውን መርዳት ነው። አቶ እስክንድር ታምራት ስለ ጊዜው በጣም አድርጌ አመሰግናለሁ። መልካም በዓል፣ መልካም ዕድል። እኔም በጣም አመሰግናለሁኝ። መልካም በዓል ለሁላችሁ። ሰላምታችሁና፣ ክቡራን አድማጮቻችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት የሚተላለፈው የእሁድ ታኅሳስ 16 2015 ዓ ም እንደ አውሮፓውያን የዘመን አቆጣጠር ደግሞ ሳስ ዲሴምበር 25 የፈረንጆች ገና ክሪስመስ በዓል ነው። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አሁን ኢትዮጵያ የሰላም መንገዶች በሚል የተሰናዳ ውይይት ሁለተኛ ክፍል ይቀርባል። የአንድ ሰዓት ተኩል ውይይት ነው። እጅግ የተለያዩ ሀሳቦች ያሏቸውን ትውልድ ኢትዮጵያ ሀሳቦቻቸውን በአንድ መድረክ በአንድ ስቱዲዮ ውስጥ ተቀምጠው እንዲያንሸራሽሩ ጋብዘናል። የዚህን ውይይት የአንድ ሰዓት ፕሮግራም የራዲዮ ቅንብር በትናንትናው ምሽት አሰምተናችኋል። አሁን ወደ ሁለተኛው ክፍል እንወስዳችኋለን። ውይይቱን የመራው አሉላ ከበደ ነው። ስቱዲዮ እንግዶቻችንን ላስታውስ፦ አቶ ሄኖክ አበበ፣ ወይዘሪት ማዕዳ ግደይ፣ ዶክተር ኢታና ሀብቴና ዶክተር አለማየሁ ብሩ፣ ዶክተር ደረሰ ጌታቸው ና አቶ አለማየሁ ፈንታው በስካይፕ መስመር ይኖራሉ። በቅድሚያ ቀደም ብለን ከደመጥናቸው ከኢትዮጵያ የተለያዩ አካባቢዎች ከተሰባሰቡ ቪዲዮዎች የመጨረሻዎችን እናሰማ። ስሜ ፍሬወት ተገኔ ይባላል። የባህር ዳር ከተማ ነዋሪ ነኝ። ለዲያስፖራው ያለኝ ጥያቄ ስለ ወደፊቷ ኢትዮጵያ ዲያስፖራው ያለው ሕሳቤ ምንድን ነው? የሚያስበው ስለ ኢትዮጵያ? ይህም ጥያቄ በስካይፕ ካሉ ተሳታፊዎች አንዳቸውን ላስቀድም። ዶክተር ደረሰ ምናልባት የመከታተል እድል አግኝተዋል? አዎ አግኝቻለሁኝ። ኢትዮጵያ የወደፊት ሁኔታ ዳያስፖራው ምን ያስባል ብለው ነው ባህር ዳር የሚኖሩት ሴትዮ የጠየቁት። ዳያስፖራው እንግዲህ ኢትዮጵያ ያለው ማህበረሰብ ነጸብራቅ ነው። በፖለቲካ እጅግ የተከፋፈለ ነው። እዚህ መድረክ ላይ እንደምናየው የትግራይ ብሔርተኝነት፣ የኦሮሞ ብሔርተኝነት፣ ኢትዮጵያዊነት የተለያየ ርዕዮትን የሚያቀነቅኑ ሰዎች የሚሳተፉበት የህብረተሰብ ማዕከል ገንቢ የሆነ ሚና መጫወት ይችላል። አይ ቲንክ አንዱ ገንቢ ሚና ምንድን ነው? በእውነት ሳንጋድል ሀሳብን የተለያየ ሀሳብን ሲቪል በሆነ መልኩ የምንቀራከርበት እና የሀገራችንን ችግሮች፣ የፖለቲካ ችግሮች፣ የኢኮኖሚ ችግሮች ለመፍታት ኢትዮጵያ ላለው መንግስትም፣ ኢትዮጵያ ላሉ ተቋሚ ፓርቲዎችም ያሉትም ተቋማት መፍትሄ ሀሳብ መስጠት ሚና መጫወት እንችላለን። ምክንያቱም ተወደደም ተጠላም በተለያየ ዘመን ከአገሪቱ ተሰደው የወጡ በተለያየ ሙያ የሰለጠኑ ሀገራቸውን ሊጠቅሙና ሊያግዙ የሚችሉ ብዙ ኢትዮጵያውያን ዲያስፖራ አባላት ችላሉ። ማለት ስቱዲዮ ከምትገኙ ታዳሚዎች ዶክተር ኢታና በዚሁ ጥያቄ ላይ አስተያየት ካለዎት እድሉ ልስጦ። ዲያስፖራ ምን ሀሳብ አለው የሚለው እንግዲህ እንደ የቡድኑ ነው። ብዙ ቡድን ስላለ ማለት ነው። አንድ ሀሳብ አድርገን ማቅረብ አንችልም ያለው ብዙ ቡድን ደግሞ አገሪቷ ውስጥ ያሉ ችግሮች ጋር የተያያዘ ቡድን ነው። ነገር ግን በኋላ ላይ ምናልባት ጊዜ ካገኘን ስለ መፍትሄ ሀሳቦች የምናወራ ይመስለኛል። እዛ ላይ የመሳተፍ አቅም ያለ ይመስለኛል። እኔ በተለይ በተለይ ውጪ ያሉ ዜጎች ምሁራን፣ ኤሊቶች የምንላቸው ገንቢ ሀሳብን በማምጣት የማይቻሉ ነገሮችን እንዲቻሉ ለማድረግ ለማገዝ አቅም ያላቸው ይመስለኛል። ጦርነቱንም በማፋፋም ብዙ ሰው ስለተካፈለ እዚህ ላይም ምንድን ነው መፍትሄ ሲባልም ተሳትፎ ሊኖራቸው ይችላል የሚል ሀሳብ አለኝ። መልካም። ወይዘሪት መሀዛ ባጭሩ። ያው እንግዲህ ዋና መንስኤ ሀሳቡ መሆን ሀሳቡ መሆን ያለበት ኢትዮጵያን ማዳን ሳይሆን በዚህ ጦርነት ላይ በዚህ ጄኖሳይድ ላይ ጥቃት የደረሰባቸው ቪክቲሞችን እነሱን ማከም ነው መስራት ያለብን ብዬ የማስበው ዲያስፖራውም መጀመሪያ የተፈጸመውን ወንጀል በደል ተቀባይነት አግኝቶ አክኖሎጅ ተደርጎ ከዛ በኋላ ፍትህና ተጠያቂነት እንዲመጣ በማስፈን ከዛም በኋላ አገሪቷን መልሶ መገንባት ይቻል ይሆናል። እነዚህ ስቴፖችን አልፈን ኢግኖር አድርገን እንደ ኢትዮጵያ እንድትድን ዝም ብለን የደረሱትን ጥቃቶች ሁሉም ሸፋፍንን እንለፍ የሚል ኃይል አለ ዲያስፖራ ውስጥ። ግን እኔ የሚመስለኝ ሰላም እንዲመጣ ኮን የሚፈለገው ኢትዮጵያ ውስጥ ሳይሆን ሆን ኦፍ አፍሪካ በአጠቃላይ ሰላም እንዲሰፍን አክኖሎጅ መደረግ አለበት የተፈጸመው ወንጀል። ከዛ በኋላ ፍትህና ተጠያቂነት ይሰፍናል። ከዛ በኋላ ሰላም ሊመጣ ይችላል እና ይህንን ለማድረግ ያው ዲያስፖራ ውስጥ ያሉት የተማሩ ሰዎች በተለያየ ኦርጋናይዜሽን ውስጥ ገብተን ስለምንሰራ እነዚህ ነገሮችን እነዚህ ሀሳቦችን ፑሽ እያደረግን በሄድን ቁጥር የሚፈለገው ግብ ይገኛል ብዬ አስባለሁ። መልካም ቃል በገባ ነው መሰረት፣ የእናንተ ነው ተራው። በመጀመሪያው ረድፍ ያሉት ስሞን ሙሉ ስሞን ይናገሩና ጥያቄውን ማቅረብ ይችላሉ። ስሜ ሙዘይ መረሳ ይባላል። በመጀመሪያ ደረጃ ቮይስ ኦፍ አሜሪካ እንደዚህ አይነት የመጀመሪያ ጊዜ እንትን በማድረጉ በጣም ማመስገን ወዳለሁ። ለወደፊቱም ይልመዳችሁ። ይሄ አዲስ እንትን በጣም ደስ ብሎኛል። ከዛ ጥያቄ ግን ምንድን ነው? ማንም ሰው ሊመልስ ይችላል። ስለ ዘላቂ ሰላም እያወራን ነው። ዘላቂ ሰላም እንዴት ነው የሚመጣው? በማን ለማን? የሚል ጥያቄ ማቅረብ ፈልጋለሁ። ይህን ምንድን ነው አገሪቷ ኢትዮጵያ ውስጥ በአሁኑ ጊዜ ሱዳን መሬት ቆርሳ በወሰደችው ኦሮሞ ውስጥ ከፍተኛ ጦርነት በድሮን ሳይቀር እየተካሄደ ባለበት ጊዜ አፋር ብዙ ሰው እያለቀ ባለበት ጊዜ ቅማንቶች እየታደኑ ባለበት ጊዜ በሀገሪቷ በጠቅላላ እንደዚህ አይነት ቀውስ ባለበት ጊዜ ይባስ ብሎ ደግሞ የኤርትራ መንግስት ትግራይ ውስጥ ገብቶ የትግራይን ሕዝብ ስቲል እየጨፈጨፈ ባለበት ጊዜ ይሄ እንዴት ነው ወደ ቋሚ እርቅ ይሄዳል ተብሎ የሚገመተው? እንዴት ነው ሰላም የሚባለው? ለህዝቡ ነው ይገባኛል፣ ግን እንዴት ነው የምንሸጋገረው? ነው አንድ። ሁለተኛ አጭር ናት። ሁለተኛው መንግስታት ወይ ድርጅቶች ናቸው ህዝቡ ጦርነት ውስጥ ያስገቡት። ለወደፊቱ ኢትዮጵያ የምትባለው አገር የምትኖር ከሆነ እንዴት አድርገን ነው የምንቆጣጠረው እነዚህ ኃይለኞች ህዝቡን መሳሪያ አሸክመው በልተዋጋ የሚሉት ሀይሎች ህዝቡ እንዴት አድርጎ ሊያቆማቸው ይችላል? ሀሳብ አላቸው ወይዘቴ ላይ አመሰግናለሁ። ለእሳቸው ጥያቄ እድል ያልሰጠሁትን ሰው ምላሽ ልስጥ። አቶ ሄኖክ መልስ መስጠት ከቻሉ አንድ ሁለት ጥያቄዎችን ቢያንስ እንዳስተናግድ እፈልጋለሁ እና በጣም አጫጭር አድርጎልኝ። ችግር የለም አጭር ለማድረግ እሞክራለሁ። ምናልባት የዲያስፖራው ሚና ላይ እኔ እንደሚመስለኝ ከብሔር እሳቤ መሻገር መቻል አለብን ነው ፔናችን አንዳችን በአንዳችን መረዳዳት ከቻል እና ለእንደዚህ አይነት ስምምነቶች እድል የምንሰጥ ከሆነ መፍትሄ ማምጣት እንችላለን ነው ነገር ግን አሁን ላይ እንደታዩ ዘላቂ ሰላም የሚለው ነገር አሁንም ትንሽ ችግር አለበት። እንደተባለው ቅድማል ይሄ አሁን የተፈረመው ስምምነት በቲፒኤልኤፍ እና በኢትዮጵያ መንግስት መካከል ያለ ጉዳይ ነው። ምናልባት ምናልባት ሰክሰስፉል ከሆነ እንኳ ሊፈታ የሚችል ያንን ችግር ነው እንጂ ኢትዮጵያ የእግር ተወርች የታሰረችበትን ችግር ሙሉ ለሙሉ ሊፈታ የሚችል አይደለም። ብዙ መንገዶች ብዙ መሻገር ይጠበቅብናል ማለት ነው። ከዛ በዘለለ ማለት ነው ምናልባት ያልኩትኝ ሊሳከም ላይሳከም ስለሚችል ማለት ነው የሰሜኑን ችግር ሊፈተው ይችላል እንጂ የኢትዮጵያን ችግር ሙሉ በሙሉ ሊፈቱ አይችልም። ነገም ሌላ ችግር ውስጥ ነው ልንገባ የምችል። ስለዚህ የኢትዮጵያን ችግር በኦሮሚያም ያለው ይሁን በደቡብም ያለው ይሁን ወይም ደግሞ በኢንሻንጉል ጋምቤላ ያለ ሁሉን አድሬስ ሊያደርግ የሚችልልን ስርዓት ወይ ማዕቀፍ ነው መዘርጋት የሚጠበቅብን። ምናልባት ይሄኛው እንደ ዳይሬክት ሆስቲልቲ ስለቆመ እንደ እንደ ፈርቀዳጅ ሊሆን ይችላል የሚለውን ነገር ልናስብ እንችል ይሆናል ማለት አንድ አንድ መጨረሻ የሳቸውን የአቶ ሙዜን ለመመለስ ፈልጋለሁ። ስልጣን ላይ ባሉ ኃይሎች እየተጎተተ ወጣቱ ወደ ጦር ሜዳ እንዳይማገድ ልናደርግ የምንችል እንዴት ነው የሚለው ነገር ማለት እሱ መሰረታዊ ጉዳይ ነው። የኔና የመዓዛ ጀኔሬሽን ከስልሳዎቹና ሰባዎቹ ጀኔሬሽን ከተጣባቸው የጦርነት አዙሪት መላቀቅ መቻል አለበት። እነሱ እኮ ናቸው። እኔ 33 ዓመቴ ነው። መዓዛም እንደዛው ቢሆናት ነው። እኔ ስልሳና ይቅርታ፣ እድሜሽን ከፍ ካረጉት ስልሳና፣ እውነቴ ነው። ላይክ አንድ ጀኔሬሽን ነን። የእድሜ ልዩነት ቢኖርም አንድ ጀኔሬሽን ነን። 25 ዓመት ነው አንድ ጀኔሬሽን አይደል? የእኛ ጀኔሬሽን ግን በስልሳዎቹና በሀምሳዎቹ ላይ ፖለቲካ ላይ አክቲቭ የነበሩ የጦርነት ጭንቅላት ያላቸው ሰዎች እየነዱ ወደ ጦርነት ለምድ ነው የሚማግዱን። ነው ለምን እና ማዛ ተነጋግረን ሀገራችን እያየ ነው እንዳለን አውሮፓ ላይ እየኖርን ነው አሜሪካ ላይ እየኖርን ነው። በቃ አዲስ ነገር እኮ መፍጠር አይጠበቅብንም አሉ እነሱ ያበጁት ስርዓት አለ። እነሱ ያበጁት የዲሞክራሲ መንገድ አለ። እሱን እኮ እየተነጋገርን ወደ ሀገራችን አምትን ህዝባችን አፈር የሚገፈው ህዝባችን እኮ የተሻለ ኑሮ እንዲኖር ማድረግ እኮ ነው። አዲስ ነገር እኮ ጨረቃ ላይ መሄድ መፍጠር ምናምን አለ የሚጠበቅብን እኮ እና አዲሱ ትውልድ ቢያንስ መነጋገር መቻል አለበት ነው። ህዝባችን በሌላ አይነት አስተሳሰብ ልናገለግለው ልንጠቅመው እንችላለን ስለማስብ ነው። አንድ ጥያቄ እንኳን ቢያንስ ማስተናገድ እንችል። እባክዎን ስምዎን ያስተዋውቁ በቅድሚያ። በቅድሚ ለቪኦኤ ከብተኛ ምስጋና ላቀርብ እወዳለሁ። ስሜን በቻ ኩጁሎ ዲያንግ ባላለሁ። ትውልታ ክልሌ ጋምቤላ። እኔ ዛሬ ለዚህ ድል መብቃቴ በጣም ደስ ብሎኛል። ምክንያቱም ለመጀመሪያ ጊዜ ኢትዮጵያ በነበርኩበት ጊዜ እንዲያ ድል አላገኘሁም። ወይ ኢትዮጵያ ዜና አገልግሎት ወይ ፋና ወይ ምን አላገኘሁም። እዚህ ደርሼ ግን ሰልጋ ብዛችሁኝ በጣም አመሰግናለሁ። ሁለተኛ ቢኤ በጣም ላመሰግናችሁ ምክንያቱም በደረሰብን ችግር በጣሳ ሰ ዘጠና ስድስት ዓመት በተፈጠረብን ጄኖሳይድ እላለሁ። ሌሎች ሰዎች ግን አይሉም። እኔ ግን ይላሉ ምክንያቱም የአሜሪካ መንግስት አፕሩቭ አድርጓል። ኢንቴንሽን ነው የእኛ ቤተሰብ እንዲጠፋ። ቢ በዚህ በኩል ላደረጋችሁልን ድጋፍ መረጃውን ላለ መቀፍ ህዝብ እንዲደርስ ምስጋና አቀርባለሁ። የማቀርበው ጥያቄ ግን መብት ግን ከሁላችን መሆን አለብን። ምክንያቱም አሁን እየተናገርን ያለ ነው ስለ ትግራይ ነው። ትግራይ ላይ የደረሰው ችግር እኔ ይሰማኛል። ጓደኞች አሉ፣ አብረን የተማርንበት ሰዎች፣ የተማርናቸው ሰዎች አሉ አሁን የሞቱ ጤና ጋር ስብል ሰርቪስ ኮሌጅ ጓደኞች የሞቷሉ በጣም ይሰማኛል። የሚገደል ህፃን ደግሞ ይሰማኛል። ያ ችግር ያለ ሆኖ በፕሪቶሪያ ፒስ አግሪመንት ተደርጓል። በናይሮቢ ግን ሌሎች ችግሮች አሉ። አሁን ለምሳሌ በጋምቤላ እና በኦሮሚያ መካከል የሆነ ችግር እየሄደ ነው። አሁን ግን በኋላ መብት ካልተሰጠው ጋምቤላ እና ኦሮሚያ ይዋጋሉ። የኦሮሚያ መክልላዊ መንግስት ምን እያደረገ ነው? ማነው እያደረገ ያለው? እየተናገር ባለበት ሰዓት አሁን ጋምቤላ ውስጥ ያለው ፖለቲካ ድርጅት ተቃዋሚ አንድ ብቻ የጋምቤላ ህዝቦች ነሳኔ ንቅናቄ፣ ማይክ ፖሊስ ቢሮ አባላት አሁን እየታደኑ ነው። ጫቃ ገብተዋል። አንዱ ታስረዋል፣ የት እንዳለ አይታወቅም። ለሰላም እየተናገርን እያለን ሌላው እያፈን እያሳደን እየገደል እንዴት ሰላም ይመጣል ኢትዮጵያ ውስጥ? አመሰግናለሁ። ላድርግ አመሰግናለሁ። ዶክተር አለማየሁ በስካይፕ መስመር ያሉ ይመስለኛል። ዶክተር አልማየሁ ብሩ የዚህን ጥያቄ መልስ እድልር ሶልስ ይሄ መጨረሻውን ጥያቄ ነው። የመጨረሻውን ጥያቄ በአጭሩ። በጣም ጥሩ። በጣም ሰፊ ነው፣ እንኳን አጭር ለማድረግ እሞክራለሁ። እንደምንሰማው እንግዲህ ዲያስፖራ ዲያስፖራ ሲባል ነበረ። በእርግጥ አንድ የሚጎለን ነገር አለ ዲያስፖራ ምንድነው እንደ ህዝቡ አገር ቤት ውስጥ እንዳለው ኢንተርናላይዝ ማድረግ የምንችል አይመስለኝም። እውቀት ምክንያት ምናልባት አንዳንድ ነገር ማየት እንችል ይሆናል፣ ግን ኢንተርናላይዝ ማድረግ ማለት የሚባለውን ነገር በውስጣችን ፊል ማድረግ በጣም ሊያዳግተን ይችላል። ግን እንደምንሰማው ከሆነ አሁን በወለጋም ውስጥ በሚደረገው ትግል መንግስት ያደራጀው ሸኔ የሚባል ግሩፕ እንዳለ ነው። ይሄ መንግስት ያደራጀው ሸኔ የሚባል ግሩፕ ምንድነው የኦሮሞ ነፃነት ግንባርን መስለው በአካባቢው ባሉ ህዝቦች ላይ ጥቃት በመፈጸም ያ ህዝብ በሸኔ ላይ እንዲነሳ፣ የሀገሩም ህዝብ የኦሮሞ ነፃነት ግንባርን እንዲቃወምና እንዲጠላ ለማድረግ ይሄን ኦነግ ሸኔ የሚባለውን ድር መስርቶ እንደሚንቀሳቀሱ ተደርሶበታል። ይሄ ግልጽ የሆነ ነው። አሁን በወለጋዎች በግልጽ ነው የሚንቀሳቀሰው። በአማራ ላይ ጥቃት ይደረጋል በሚባለው ለምሳሌ ይሄ ኦነግ ሸኔ ነው ጥቃቱን የሚያደርሰው። በኋላ ደግሞ መሳሪያ ከሌሎች በመንጠቅ ሽፋን ሰጥቶ የኦሮሞ ህዝብ እንዲጨፈጨፍ የሚያደርገውም ይሄ ነው። ምናልባት በጋምቤላ የሚንቀሳቀሳል የተባለው ኦነግ ሸኔ በብልጽግና የተደራጀ ነው ብዬ እገምታለሁ። አመሰግናለሁ። አንድ ጥያቄ ልቀበል። ማይኩን የያዙት ቅድም ሰጥቼዎት ነበር። አመሰግናለሁ። አብዩ በለው እባላለሁ። የልሳነ ግፏን፣ የወልቃይት ጠገዴ፣ የጠለምት ሰባዊ መብት ተሟጋች ድርጅት ፕሬዚደንት ነኝ። ሁለት ጥያቄ ነው ያለኝ። አንደኛው ለእህቴ ነው። ስለ ፍትህ ያወራችሁ በጣም እስማማለሁ። ፍትህ ያስፈልጋል ይህ ፍትህ መረጋገጥና ተጠያቂነት መምጣት ያለበት ግን ለአርባ ሶስት ዓመት የወልቃይት ህዝብ በትግራይ ወራሪ ኃይል በህዋት አማራ የሆነ ህዝብ ትግሬ ነህ ተብሎ ታርዷል፣ ተገሏል። አስከሬኖች እየወጡ ነው። ይህ ፍትህ እንዲረጋገጥ፣ ይህ ተጠያቂነት እንዲረጋገጥ ከወልቃይት የጀመረው እስከ አሁን እስከ ኦሮሚያ ድረስ የሚፈጸመው የአማራ ዘር ፍጅት በምን መልኩ ነው ሳይወራረድ ተጠያቂነት ሳይመጣ ፍትህ ሊረጋገጥ የሚችለው ፍትህ ከሁለት ዓመቱ ሳይሆን ወደ ኋላ የመጣ የዚህ ሁሉ ችግር አሁን የተፈጠረው ችግር ሁሉ ምንቹ እሱ ነውና፣ ሁለተኛው የሐሰት ትርክት ነው። ለዶክተር ነው ማቀርበው የሐሰት ትርክትን በተመለከተ አማራ ጨፍጫፊ ነው፣ አማራ ወራሪ ነው የተባለ ፖለቲከኞች በተለይ ኢትዮጵያ ጠል የሆኑት ህወሀትና ኦነግ የዘሩት ጥላቻ ዛሬ አማራ በየትም ቦታ እንዲሳደድ ያደረገን ውጤቱን እያየ ነው ነው ይሄንን እውነት ተቀብለን ከእውነት ላይ ተመስረተን ካልሄድን አሁንም የሐሰት ትርክት እየረጨን ጄኖሳይድ፣ ሌላም ሌላም እያል እየረጨን እንዴትም ወደ ሰላም የሚካሄደው ያን ሰላም እንዴትስ ማረጋገጥ ይቻላል? ካልሆነስ አሁን ህዝብ ፍትህን እያረጋገጠ በጉልበቱ እንዳለው በጉልበታችን እያረጋገጠን ፍትህን እንሂድ። መቆም የለውም ይሄን አቁመን ለትውልድ እንዴት ነው ሰላምን ልናስረክብ የምንችለው መልካም እንዲመልሱ ሎላ አድርግ በቅድሚያ ወይዘሪት ማዕዛ ቀጥሎ ዶክተር ኢታና አመሰግናለሁ ሲጀመር ከስሙ ነው የሚጀምረው ወልቃይ ጸገዴ ነው እንጂ ወልቃይ ጸገዴ አይደለም መጀመሪያ ነው በመቀጠል ወልቃይ ጸገዴ ላይ ያለው ያሉት ተጋሩ ተጋሩ እንደሆኑ በተለያዩ ሂስቶሪካሊ በተለያየ ጊዜዎች አረጋግጠዋል ማለት ነው። ግን ይሄንን ቻሌንጅ የሚያደርግ አካል ካለ እዛ መሬት ላይ ያለው ህዝብ እኔ ትግራዋይ ነኝ ብሎ የወሰነው የወልቃይ ጸቅዴ ነዋሪ ሰው አንተ ትግራይ አይደለም፣ አንተ ትግራ አይደለም አማራ ነህ የሚለው አካል ካለ በብረት አይደለም ይሄንን ማምጣት የሚቻለው። ህዝቡ ሰላም አግኝቶ የሚፈልገው የትን መኖር እንደሚፈልግ ምን እንደሆነ እንዲወስን ጦርነቱ ወይም ጄኖሳይዱ ከመጀመሩ በፊት ወደ ነበረበት ስታትስ ኳ አንቴ መመለስ አለብን። ሁለተኛው ነገር ይሄ የሀሰት ትርክት የሚባል ነገር ሀሰት አይደለም። የኢትዮጵያ መንግስት የአማራ ስፔሻል ኃይልና የኤርትራ መንግስት የትግራይን ህዝብ መጨረስ እንደሚፈልጉ ኢንቴንሽናቸው አሳይተዋል። ይሄ ኢንቴንሽን በሁለት መልኩ ነው የታየው። አንድ ሴቶች ሲደፈሩ ሲደፍሯቸው ከአሁን በኋላ የትግራይ እናት ማህጸኗ መድረቅ አለበት፣ ትግሬ የሚባል ዘር መቀጠል ሌለበትም እያሉ ነው ሲደፍሯቸው የነበሩት። ይህንን የተናገሩት ፖለቲከኞች አይደሉም። ኢንቴሌክቹዋሎች አይደሉም። ይህንን የተናገሩት የተደፈሩ ሴቶች ራሳቸው ናቸው። አንድ ነጥብ መጨመር እፈልጋለሁ መጨረሻ ይቅርታ። ፍትህ እንዲመጣ ከተፈለገ ተበድ ያለው ህዝቤ ተጎድቶብኛል የሚል አካል አድቮኬት ማድረግ ያለበት ኢንዲፐንደንት ኢንቨስቲጌሽን ነው። ስለዚህ በዩኤን የተቋቋመ ኢንዲፐንደንት ኢንቨስቲጌተሮች ግሩፕ አለ። እሱ ኢትዮጵያ ውስጥ ትግራይ ውስጥ ገብቶ መሬቱን አይቶ ራሱ ቪክቲሞቹን ኢንተርቪው አድርጎ ሀቁን እንዲያወጣ የኢትዮጵያ መንግስት መፍቀድ አለበት። እስካሁን ድረስ የከለከለው የኢትዮጵያ መንግስትና የእሱ ደጋፊዎች ናቸው። ዶክተር ኢታናንም አንድ ደቂቃ መስጠት ፈልጋለሁ። ተመልካቾቻችንም እዚህ በዝግጅቱ በስቱዲዮ ያላችሁ ታዳሚዎችም እንድትረዱ በኢትዮጵያ መንግስት ላይ በርካታ መልስም ሲሰጡ ጥያቄም ሲሰጡ፣ በሌሎች አካላትም ጭምር እዚህ በሌሉ በውይይቱም ራሳቸውን መከላከል በማይችሉ ወገኖች ላይ የተሰጡ አስተያየቶች አሉ። እነሱም በሌላ ፕሮግራም በተቻለ መጠን ምላሻቸውን ለማካተት እንሞክራለን። ዶክተር ኢታና አንድ ተከታይ ጥያቄ ለማንሳት እድል እንዲኖረን በአንድ ደቂቃ አንዴ ቃም አልወስድም። መጨረሻ ላይ የተጠየቀውን ጥያቄ ብቻ ነው የሚመልሰው። የሐሰት ትርክት ያለው ወንድሜ ማለት ነው። አሁን አንተ አልተናገርክም፣ ይዘቱን ግን ከውጭ የሚነገረውን አንስቼ ለመናገር ከሆነ የሐሰት ትርክት የሚባለው ምንድን ነው? ኦሮሞ አገር አለኝ ማለቱ ነው? ሐሰት ትርክት የሆነው ትግራይ አገር አለኝ የራሴን አገር ላስተዳደር ማለቱ ነው የሐሰት ትርክት ወይስ ምንድን ነው? ብሄሮች ነው መልካም ሀሳባችሁን ተመልካቾች የሚከታተሉት ይመስለኛል። አልጨረስኩም፣ አልመለስኩም። ስለዚህ የሀሰት ትርክት የሚባለው ጉዳይ የጦርነት ስልት ነው። ዜጎች፣ ህዝቦች የራሳቸውን እድል በራሳቸው ለመወሰን የጀመሩትን ሂደት ለማደናቀፍ እየተደረገ ንግርት ነው። ይሄ የጦርነት ስልት ስለሆነ አሁን ስለ ሰላም ስናወራ ይሄንን ሁሉ መፍታት ነው ያለብን። ለሚዛን ሲባል የተለያየ ስብጥሮችን እያቀላቀልክ ነው። ባጭሩ አቶ የወልቃይ ጠገዴ ጉዳይ፣ የህግ ባለሙያም ስለሆንክ ምናልባት አንዳንድ የህግ ነገሮችን ባነሳ ይሻል ይሆናል ብዬ ስላሰብኩ ና ትርክት ሲባል በነገራችን ላይ ትግሬ የራሱ የሆነ መሬት የለውም ወይም የኦሮሞ የራሱ መሬት የለውም የሚኖርበት ምናምን እንደማለት አይደለም። እሳቸው ሲናገሩ አማራ ባለፉት መቶና መቶ ሃምሳ ዓመታት ብሄር ብሄረሰቦችን ሲጨፈጭፍና ሲጨቁን ነበረ የሚለው ጉዳይ ነው። የአሁን የአማራን ህዝብ ለእልቂት እየዳረገ ያለው የሚለው ነገር ለመናገር ይመስለኛል የወልቃይ ጠገዴን ጉዳይ በማንሳት የወልቃይ ጠገዴ ጉዳይ ትግራይና የአማራን ህዝብ በነገራችን ሊያጨፋጭፍ የሚገባ መሆን መቻል የለበትም። ያ የኢትዮጵያ መሬት ነው አይደል? ትግሬውም አማራውም ሂዶ ኦሮሞውም ሂዶ ሰሊጥም ዘርቶ ወይም ሩዝም ዘርቶ ቢኖርበት ምንድን ነው ችግሩ ሊሆን የሚችለው? ይህን ችግር እኮ የኔ ነው ህጉን ባነሳ ደስ ይለኛል የኔ ነው የኔ ነው የሚለው ጉዳይ እንዲመጣ ያደረገው ይሄ መሬት ከፍሎ ከዚህ በኋላ የዚህኛው ህዝብ ነው ከዚህ በኋላ የዚህኛው ህዝብ ነው የሚል አሰጣጥና የአድሚኒስትሬቲቭ የሆነ ጉዳይ ነው። ግን ወደ የት ይሁን ከተባለ ምናልባት ህገ መንግስቱን በተመሰረተ ህገ መንግስቱን በተከተለ መሰረት መፍትሄ እንሰጣለን የሚል ስምነቱ ላይ አለ። ስለዚህ ምንድነው መሆን መቻል ያለበት አዋጅ ቁጥር 7 1984 የሚባል የኢትዮጵያ የህዝብ ተወካዮች ምክር ቤት ያወጣው ህግ አለ። ያ ህግ ምን ይላል? ብሔራዊ የብሔራዊ ክልሎች ወሰን ሊሆን የሚገባ ከ1967 በፊት የነበሩ የወረዳ ወሰኖች ነው ይላል። ያ መነሻ መሆን መቻል አለበት ይላል። ይህ አዋጅ ሪፒል አልተደረገም፣ ውድቅ አልተደረገም። ማየት ይቻላል። አዋጅ ቁጥር 7/1984 ከዛ ውጭ ግን ህገ መንግስቱ የክልሎችን ድንበር አላሰመረ። ሄዳችሁ ማየት ትችላለ። ይህ አዋጅ ነው ያሰመረ። ስለዚህ ይህንን አዋጅ ግን ቲፒኤልኤፍ ተግባራዊ ሳያደርግ ወልቃይ፣ ጠገዴ፣ ራያ የሚባለውን ወደ ትግራይ አካተተው፣ ይህ አዋጅ ተዘለለ ነው። እሺ እባክዎን፣ ሌላ ደግሞ ለሄኖክ ያለኝ ጥያቄ አሁን እንደሞ ያው ልዩነት ስላለ፣ አንተ ለሰላም ያለህ አመለካከት ትንሽ ተስፋ ያለው ስለሚመስል፣ ተስፋ የሌለውና ተስፋ ያለው በግራስሩት ደረጃ ተሰባስቦ ለመነጋገር ና ከፖለቲካ ውጭ በሆነ አብረን እንዴት የምንሰራለን ለሚለው ከእንደ መዓዛ አይነት ከእህቶች ጋር የመነጋገር ሀሳብ አለሁ ነው ጥያቄ አመሰግናለን እሺ አመሰግናለሁ አዩሁ ለጠየቂው ጥያቄ መጀመሪያ ከዚሁ ነው ማየት ያለብን አሁን በዚህ ጦርነት እውነቱን ለመናገር የትግራይ ህዝብ በጣም ተጎድቷል ግን የትግራይ ህዝብ ብቻ አይደለም የተጎዳ የአፋር ህዝብ በጣም ተጎድቷል የአማራ ክልል የአማራ ህዝብም በጣም ተጎድቷል እሱን ራሱ አክኖሌጅ ማድረግ መቻለም ይሄ ጦርነት ኢትዮጵያዊ ያለ እየወረደ ዳፋ ነው እሱን ነው አንደርስታንድ ማድረግ ያለብን። ትግራይ ላይ ትግራይ ላይ ትግራይ ላይ ብቻ ነው የደረሰ የምንል ከሆንና የሌላውን ደግሞ የደረሰበትን መጠቃት የምንተወው ከሆነ አሁንም ለመስማማት ስሜ ጉዳት ጉዳቴ ነው ለማለት ብዙ እርምጃዎችን ይቀሩናል ማለት ነው። ስለዚህ ማወቅ ያለብን ይሄ ጦርነት መከሰት አልነበረበትም። መሪዎቻችን እብሪተኞች፣ ጥጋበኞች ስለሆኑና ዘመኑን የማይዋጁ ስለነበሩ ጦርነት ውስጥ ከተውናል። እዛ ጦርነት ውስጥ ከተውን ህጻናቶች፣ ሴቶች አሮጊቶች ሁሉም እንደዛ እንዳልሆነ ሆነ የኢትዮጵያ ኢንፍራስትራክቸር እኮ ተለምኖ የተሰራ ኢንፍራስትራክቸር ነው ያ ሁሉ ኢንፍራስትራክቸር ወደመ በዚህ ጦርነት ማለት ነው የትም ያለው ይሁን የትም ያለው ይሁን ይሄ ነገር ነው ሊያሳስበን የሚገባ ኢትዮጵያውያን ላይ መድረስ ያልነበረበት እልቂት ደረሰ ሁሉም ኢትዮጵያውያን ላይ ጦርነቱ የተካሄደበት ቦታ ላይ ማለት ነው እሱ ሊያሳስበን ይገባል ነው እና ስፔኑን ልንረዳ ይገባል መጀመሪያ ነው ከዛ አሁን ኮድድ የሆኑ ቃላቶችን ባንጠቀም ጥሩ ነው። ምናልባት አሁን ለምሳሌ ጀኖሳይድ ሲባል ዴፍኔሽኖች አሉ፣ የዓለም አቀፍ ዴፍኔሽኖችም አሉ፣ የሀገር ውስጥ ዴፍኔሽኖችም አሉ። ሮም ስታቲዩት ማየት እንችላለን። አሁን አንድን ህዝብ ለማጥፋት ፍላጎት ነበረ ወይ የሚለው እልቂት መድረሱ፣ ጉዳት መድረሱ የታወቀ ጉዳይ ነው። ግን ህዝቡን ለማጥፋት ፍላጎት ነበረ ወይ የሚለውን ነገር ፕሩፍ ሳናደርግ አሁንም ጀኖሳይድ ደርሷል የሚለው ነገር ህዝብን ከህዝብ ማራራቅ ነው ሊሆን የሚችል ጉዳቱን አንደርስታንድ ማድረግ ይገባኛል ደርሷል ሁሉም ነገር ማለት ነው። ሁሉም ህዝብ ላይ ግን ጄኖሳይድ ብልና አግራቤ ስናደረገው ኢንቴንሽን የምትል ቃል አለች። ህዝቡን እንደ ህዝብ ለማጥፋት ፍላጎት ነበረ ወይ፣ ከየት ነው ያንን ኢንቴንሽንስ ኢምፕላይ ልናደርገው የምንችል የሚለው ነገር አስቸጋሪ ስለነው፣ ያ ማለት ግን እኔ ጥቃቱ ጉዳቱ አልደረሰም እያልኩኝ አለም። ግን ሁላችንም እኔ የአንዱን ጉዳት መድረስ አልነበረበትም ብዬ የማስብ ከሆነ ከማዛም ጋር ከይታናም ጋር ይሁን ከማንም ጋር ይሁን እኔ የሰው ሀገር መጥቼ እኮ ነው እየኖርኩኝ ያለ የሰው ሀገር ፕሮፐርቲ ነው እየተጠቀምኩ ያለው የሰው ሀገር ዲሞክራሲ ነው እንጆ እያደረግኩኝ ያለው። ስለዚህ ከራሴ ወገኖች ጋር ከራሴ ኢትዮጵያውያኖች ጋር አብረን ተጋብተን ተዋልደን ከኖርን ኢትዮጵያውያኖች ጋር ተቀምጬ ተወያይቼ ኢትዮጵያን እናሸሽል የማንልበት ምንድነው ምክንያት ሊኖር የሚገባ በተለይ እዚህ አንድ ጥያቄ በነገራችን ላይ ኢታና ሲያነሱ የነበረው ነገር ኢትዮጵያዊነት በራሱ ለውይይትና ለድርድር መቅረብ አለበት። የኢትዮጵያ አንድነት ነው ያለ እንግዲህ ሀገራት የተሰባሰቡ ለኢኮኖሚ ሚሁን ለሚሊታሪ ሚሁን የተሰባሰቡ ሰፊ ሀገር ለማርኬት የሚሆን ሰፊ ሀገር እየመሰረቱ ባለበት ሰዓት እኛ ኢትዮጵያን እንበታትን ብለን እንድንሰበሰብ ነው የሚፈልግ። እንደዛ መሆን ያለበት አይመስለኝም። በኢትዮጵያ አንድነት ከተስማማን ሌላው መብታችን የቋንቋ የሚሆን የካልቸር የሚሆን የሃይማኖት የሚሆን የሰልፍ አድሚኒስትሬሽን የሚሆን እንዴት መሆን መቻል አለበት፣ ኢትዮጵያ እንዴት እናስተዳድራት፣ እንዴት አይነት የአስተዳደር ስርዓት ትከተል፣ ምን ቋንቋዎች እውቅና ያገኙ የሚለው ነገር ላይ ነው ልንወያ የሚገባ እንጂ በራሷ በኢትዮጵያ ላይ ከወሰንና ብትንትኗን ካወጣናትማ እንደገና ሌላ አልቂት ነው እየጠራ ነው የምንመጣ ለማለት። አመሰግናለሁ። ብዙ ጥያቄዎች ተከታይ ጥያቄዎችን እየወለዱ ነው። ብዙ ጥያቄ ይፈልጋል። የመጨረሻ ዕድል እርስዎ ልስጥ። በተደጋጋሚ በቀረቡት ሀሳቦች ላይ ባጭሩ የሚሉት ነገር ካለ ዶክተር ይታና። እኔ አሁንም ቅድም ያልኩትን ነገር ነው የምደግመው። ምክንያቱም እዚህ አገር ውስጥ የተፈጠረ ችግር የአንድ ቀን ወይ የሁለት ቀን ችግር አይደለም። የአንድ ቀን ችግር የወለደው ነገር በአንድ ቀን ሊፈታ ይችላል። ሰዓቱ ስላለቀ ሀሳቡን እዚህ ላይ እናቆማለን። እንግዶቻችን እንኳን ለዚህ ውይይት ስቱዲያችን ተገኛችሁ። ታዳሚዎቻችንም እንዲሁ የስካይፕ እንግዶቻችን ዶክተር ደረሰ ጌታቸው፣ አቶ አለማየሁ ፈንታው፣ ዶክተር አለማየሁ ብሩ፣ እዚህ በስቱዲዮ የምትገኙ እንግዶቻችን የተሳተፋችሁ ዶክተር ኢታና ሀብቴ፣ ወይዘሪት መዓዛ ግዴ፣ አቶ ሄኖቅ አበበ እንግዶቻችን ሁላችሁንም አመሰግናለሁ ለተሳትፏችሁ። ውይይታችን ይቀጥላል። ሌሎች ተያያዥ ፕሮግራሞችንም በተከታታይ እናቀርባለን። ስለተከታተላችሁን እናመሰግናለን። የቴሌቪዥን ውይይቱን በዌብሳይታችን ላይ በፌስቡክ ላይቭ፣ በዩቲዩብም መከታተል ትችላላችሁ። ለዛሬ አብራችሁን ስለቆያችሁ እናመሰግናለን። የዚህ ውይይት ተከታይ ክፍል በነገው ምሽት ይቀርባል። በተመሳሳይ ሰዓት እንገናኝ። የመድረኩ ዓላማ የተለያዩ የትውልድ ኢትዮጵያ ሀሳቦችን በአንድ መድረክ ማብላላትና ስለ ሰላም መንገዶች መነጋገር እንጂ የክስና ምላሽ አውድ አልነበረም። በመሆኑም በዚህ ውይይት ውስጥ ለተነሱ ምላሽና ማብራሪያ የሚፈልጉ ሀሳቦች ምላሽና ማብራሪያ እንዲሰጡ የሚመለከታቸውን ደግሞ እንጋብዛለን ለመናገር ፈቃደኛና ዝግጁ ከሆኑ። ለማንኛውም የዘር ፍጅት ጀነሳይድ የሚሉ ቃላት ደጋግመው ተነስተዋልና ጥቂት ማስታወሻ እናክል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነርና የኢትዮጵያ የሰብአዊ መብቶች ኮሚሽን በጋራ ባካሄዱትና ውጤቱን ባለፈው ዓመት ይፋ ባደረጉበት የምርመራ ውጤት በሰብእና ላይ የተፈጸሙና የጦር ወንጀሎች ተብለው ሊፈረጁ የሚችሉ ጥፋቶች በጦርነት ውስጥ በሁሉም ወገኖች መፈጸማቸውን የሚያሳዩ ማስረጃዎችን እንዳገኙ ጠቁመው የዘር ፍጅት ወይም ጀነሳይድ መፈጸሙን የሚያሳይ ማስረጃ አላገኘንም ብለዋል። የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ባለፈው ዓመት ያቋቋመው የባለሙያዎች መርማሪ ኮሚሽንም ተመሳሳይ ድምዳሜ የሚያሳይ ሪፖርት ከጥቂት ወራት በፊት አውጥቷል። ጀነሳይድ ስለመካሄድ አለመካሄዱ ግን የጠቆመው ነገር የለም። ብዙዎች ግን አሁንም በክሱ ሲገፉ ይስተዋላል። በዚህ ልዩ ውይይት ዝግጅት ላይ መላ የአሜሪካ ድምፅ የአፍሪካ ቀንድ አገልግሎት ባልደረቦች እንደ አንድ ሰው ተረባርበውበታል። ዝግጅቱ የተሳካ እንዲሆን የአሜሪካ ድምፅ እንደ ተቋም ከአፍሪካ ዲቪዥን አንስቶ እስከ ፕሮግራሚንግ ዋና ዳይሬክተሬት እስከ ቪኦኤ ዋና ዳይሬክተር ጥረት አድርገዋል። በቅርበት ደግፈውናል። ተሳታፊ እንግዶቻችንን፣ አወያዮችን፣ እናንተንም አድማጮች፣ ተመልካቾችና ተከታዮቻችንን እናመሰግናለን። የተከበራችሁ አድማጮች ከአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት ፕሮግራማችን በዚሁ ተጠናቀቀ። ነገ ሰኞ በሌላ ዝግጅት እስከምንገናኝ ያስተናገድኳችሁ ቆንጂት ታዬ ነኝ። በሰላም እደሩ።